ዩናይትድ ስቴትስ የያዘችው አንዳንድ አቋሞች ህወሓት በህገወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲል የኢትዮጵያ መንግስት ወቀሳ አሰምቷል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል። የዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንደኝነት አንድነት ቁርጠኛ አቋም እንዳላት አምባሳደር ጄፈሪ ፌልትማን መግለጻቸውና አሁን ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ቱርክ ሄደዋል። ኬኔዲ አባተ ዝርዝር አለው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ጋር ትናንት በአዲስ አበባ ባካሄዱት ውይይት ህወሀት በሰሜን እዝ ላይ ከሰነዘረው ጥቃት ጀምሮ እስካሁን እየፈጸማቸው ናቸው ያሏቸውን ድርጊቶች በዝርዝር ማስረዳታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። ምክትል ጠቅላይ ሚኒስትሩ በአሁኑ ሰዓት ህወሀት በአማራና በአፋር ክልሎች ግልጽ ወረራ፣ ዘረፋ፣ ግድያ፣ እንዲሁም ሰብአዊ፣ ኢኮኖሚያዊና ማህበራዊ ጥፋቶችን እያካሄደ ስለመሆኑ ለአምባሳደር ፌልትማን ማብራራታቸውን አምባሳደር ዲና ጠቁመው፣ ዩናይትድ ስቴትስ የያዘቻቸው አንዳንድ አቋሞች ለህወሀት የሚያደሉና በህገወጥ ድርጊቱ እንዲገፋ የሚያበረታቱ መሆናቸውን እንደገለጹላቸው አመልክተዋል። በመሆኑም ህወሀት ከድርጊቱ እንዲቆጠብ ዩናይትድ ስቴትስ በግልጽ ልታወግዝ እንደሚገባ መናገራቸውን መሆናቸውንም አምባሳደር ዲና ገልጸዋል። በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በኩል በዚህ ጉዳይ ላይ የኢትዮጵያን አቋም አስመልክቶ የአሜሪካ መንግስት የወሰዳቸው አንዳንድ ያሳያቸው አንዳንድ አቋሞች ግልጽነት እንደሚጎላቸው አልፎም እንደውም አንዳንዶቹ ለዚህ ለህገወጡ ቡድን የሚያደሩ እንደሚመስሉ፣ ህገወጡን ቡድን በህገወጥ ስራው እንዲንቀሳቀስ እንዲገፋበት የገፋቱት እንደሆነ የአሜሪካ መንግስት ለሁለቱ ሀገሮች ግንኙነት ሲባል ለአካባቢ ሰላም ሲባል ይህንን ኃይል በግልጽ ከዚያም የተያዘው ስራ እንድታቀፍ በተለይ ይሄ ወደ አማራ ክልል ወደ አፋር የሚያደርጋቸውን እንቅስቃሴዎች አምባሳደር ጄፍሪ ፌልትማን በበኩላቸው ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነት እና አንድነት ቁርጠኛ አቋም እንዳላት መግለጫቸውንና በሰሜን የሀገሪቱ ክፍል ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን አምባሳደር ዲና ተናግረዋል። እንግዳው አሜሪካ በኢትዮጵያ አንድነት ለኢትዮጵያ ነፃነት እና ሉዓላዊነት ቁርጠኛ አቋም እንዳላት ነው ያነሱት። የሁለቱን አገሮች ግንኙነት ለማጠናከርም በነሱ በኩል ያለውን ፍላጎት አንስተዋል። ነገር ግን አሁን በዚህ በሰሜኑ ሀገራችን ክፍል ያለውን ነገር ሰላማዊ በሆነ መንገድ መፍታት ስለሚቻልበት መንገድ ነው የተካሄደው። ይህንን ችግር በሰላማዊ መንገድ መቋጫ ለመስጠት አስፈላጊ መሆኑን አንስተዋል። ይሁን እንጂ ጦርነቱ ከመከሰቱም በፊት ጀምሮ ከህወሓት ጋር ያለውን ልዩነት ለመፍታት መንግስት የተለያዩ የሰላም አማራጮችን ቢከተልም በህወሓት ግን ተቀባይነት እንዳላገኙ በአቶ ደመቀ መኮንን ማብራሪያ መሰጠቱንም አምባሳደር ዲና ገልጸዋል። በመሆኑም ግፊት መደረግ ያለበት በሽብርተኝነት በተፈረጀው በህወሓት ላይ ነው ማለታቸውንም አመልክተዋል። ለዚህ ማስረጃ የሚሆነው ከዚህ ቀደም መንግስት የተኩስ ሚዲያ ውስዶ እንደነበር ይሄንን ያፈረሰው ያኛው ወገን እንደሆነ መጠየቅ ያለበት ተጽዕኖ ማረፍ ያለበት ግፊት መደረግ ያለበት በዛኛው ወገን ላይ እንደሆነ ነው የተገለጸላቸው። ይህንን በደንብ ተገንዝበው ሄዱ። ከዚያ ከኋላ ጀምረው ነው ያስረዷቸው። የዚህ የችግሩን መንስኤ ራሱ ምን እንደነበር ገና ከጅምሩ ከሪፎርሙ ሂደት ሲወጣ ይሄ ቡድን ወደ ሪፎርም እንዲመለስ ማግባቢያ ስራዎች ሲሰሩ እንደነበር ሽማግሌዎች፣ ሃይማኖት መሪዎች በታዋቂ ሰዎች ሁሉ ነገር ሲደረገለት ቆይቶ ያን ቢ ብሎ መጨረሻ ላይ የኢትዮጵያ መንግስት ገፍቶ ወደዚህ እንዳስገባው በተለይ የሰሜን ኮማንድ ከኋላ በመውጋት ማለት ነው። በበኩሉ የውይይት አማራጭን ያልተቀበለው ፌዴራሉ መንግስት እንደሆነ ከዚህ ቀደም መግለጹ ይታወሳል። የተኩስ አቁም ስምምነት ላይ ለመድረስ የተለያዩ ቅድመ ሁኔታዎችን ያስቀመጠው ህወሓት በአፋር እና በአማራ ክልሎች ጥቃት የፈጸመው መንግስት ቅድመ ሁኔታዎቹን እንዲቀበል ለማስገደድ እና በሁሉም አቅጣጫ በትግራይ ላይ ተዘግቷል ያለውን በር ለማስከፈት እንደሆነ መግለጹ አይዘነጋም። አሁን ያለውን ቀውስ ለመፍታት ከህወሓት ጋር ውይይት ይደረግ እንደሆነ ላነሳውላቸው ጥያቄ አምባሳደር ዲና ሲመልሱ መንግስት ባስ በተቀመጠው አቅጣጫ መሰረት ለችግሩ እልባት ለመስጠት በትግራይ ክልል ያሉ ፓርቲዎችን ጨምሮ ከሁሉም የኢትዮጵያ የፖለቲካ ፓርቲዎች ጋር ውይይት እየተደረገ እንደሚገኝ ገልጸዋል። በመንግስት በኩል የተቀመጠው አቅጣጫ ያለ ዚህ ላይ ገልጸ ነው። በአጠቃላይ በኢትዮጵያ ውስጥ አምሳ አራት ፓርቲዎች አሉ። መንግስት ከአምሳ አራቱ ፓርቲዎች ጋር እየተነጋገረ መሆኑን ከነዚህ ውስጥ አራቱ ከትግራይ እንደሆኑ ከሲቪል ሶሳይቲ ከሃይማኖት ተቋማት ከተለያዩ አደረጃጀቶች አምባሳደር ፌልትማን ባለፈው ግንቦት መጀመሪያ ላይም ወደ ኢትዮጵያ ጉብኝት አድርገው ከባለስልጣናቱ ጋር ተነጋግረው ነበር። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ወደ ቱርክ መሄዳቸውንና አንካራ እንደሚገኙ ጽህፈት ቤታቸው ዛሬ አሳውቋል። ጠቅላይ ሚኒስትሩ በዚሁ ጉዟቸው ወቅት ወደ ኤርትራ ጎራ ብለው ለአንድ ቀን ቆይተው እንደነበር ለኤርትራ መንግስት ቅርበት ያላቸው ምንጮች ለቪኦኤ ገልጸዋል። ይሁን እንጂ ቪኦኤ ያገኛቸው የኤርትራ መንግስት ባለስልጣናት ስለ ጠቅላይ ሚኒስትሩ የኤርትራ እይታ ማረጋገጫም ሆነ ማስተባበያ ከመስጠት ተቆጥበዋል። የጠቅላይ ሚኒስትር ጽህፈት ቤትም ስለ ኤርትራው ጉዞ ያወጣው መረጃ የለም። በኢትዮጵያ የሚገኙት አምባሳደር ፌልትማን ከጠቅላይ ሚኒስትሩ ጋር እንደሚገናኙ ቀድሞውንም በመርሃ ግብር እንዳልተያዘ አምባሳደር ዲና ገልጸዋል። ከዚህ ቀደም በነበራቸው የኢትዮጵያ ጉብኝት ወቅት ግን ከጠቅላይ ሚኒስትሩ ጋር መወያየታቸውን በኢትዮጵያ የዩናይትድ ስቴትስ ኤምባሲ በወቅቱ ገልጾ ነበር። ከአቶ ደመቀ መኮንን ጋር ትናንት የተወያዩት አምባሳደር ፌልትማን ዛሬ ደግሞ ከሰላም ሚኒስትር ሙፈሪያት ካሚልና ከጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ጋር እንደሚወያዩም አምባሳደር ዲና ሙፍቲ ተናግረዋል። ከኢትዮጵያ አስቀድመው በጅቡቲም ጉብኝት ያደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን የዚሁ ጉዟቸው አካል በሆነ ጉብኝት የኢትዮጵያ ቁልፍ ወዳጅ እንደሆነች ወደሚነገርላት የተባበሩት አረብ ኤምሬቶችም የሚሄዱ ሲሆን በሁለቱ ሀገሮች የሚያደርጉት ጉብኝት ከኢትዮጵያ ጉዳይ ጋር የተያያዘ ስለመሆን አለመሆኑ የኢትዮጵያ መንግስት መረጃ እንደሌለው አምባሳደር ዲና ሙፍቲ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።